The Voice of America በህወሀት ቁጥጥር ስር ነበሩ የተባሉ ከ1100 በላይ የመከላከያ ሰራዊት አባላት ወደ አማራ ክልል ዋግህምራ ብሔረሰብ አስተዳደር ዞን መግባታቸውን የዞኑ መንግስት ኮሚኒኬሽን ጉዳዮች መምሪያ አስታውቋል። በቀጣዮቹ ቀናት ወደ ዞኑ የሚገቡት የሰራዊት አባላት ቁጥር ሊጨምር እንደሚችልም መምሪያው ገልጿል። መስፍን አራጌ ዝርዝሩን አስተላልፈዋል። የመምሪያው ኃላፊው ጳውሎስ በላይ እንዳስታወቁት በሰሜን ህዝብ በተለያዩ ክፍለ ጦርና ብርጌዶች ስር የነበሩና በህወሀት ታግተው ነበር ያሏቸው ከ1100 በላይ የመከላከያ ሰራዊት አባላት ጫካና በረሃ አቆራርጠው ወደ ዋግምራ ብሔረሰብ አስተዳደር ዞን ሰቆጣ ከተማ ገብተዋል። ወደ ዞኑ ከገቡት ውስጥ በረሃብና በውሃ ጥም የተጎሳቆሉ በህመም የተዳከሙና በጦርነቱ የቆሰሉ እንደሚገኙባቸው መምሪያ ኃላፊው አመልክተዋል። ወደ ዋግምራ ብሔረሰብ አስተዳደር ዞን የገቡትን የመከላከያ ሰራዊት አባላት ህብረተሰቡና መንግስታዊ የመዋቅሩ አቀባበል እንዳደረገላቸው መሆናቸው አስረድተዋል። የብሔረሰብ አስተዳደሩና የአብርግሌ የወረዳ እየመጣ እንደሆነ ለብሔረሰብ አስተዳደሩ ሪፖርት ሲያደረግ ኮሚቴ ተዋቀረ። የከንቲባ ጽህፈት ቤት በበላይነት እንዲመራው ተደርጎ አንድ ትምህርት ቤት ካምፕ ተዘጋጀ። ህብረተሰቡ ትናንት አሁን በሬ ተዘጋጅቶ ሁሉም ሰው ከየቤቱ ያለ የሌለውን የሚገርመው ትናንት ሀያ አንድ እኛ አካባቢ ህዳር ጽዮን ጸበል ይጠጣልና ጸበል ያላቸው ሰዎች የቤታቸውን ድግስ ሳይቀር ነው እስከነጎላ ወጡ ወደ ካምፖ ይዘው የገቡት ማለት ነው። እና ህብረተሰቡ በጣም ጥሩ እንክብካቤ እያደረገ ነው ያለው። ብሔረሰብ አስተዳደሩም የውሃና ሌሎች ነገሮችን የተጎደሉ በጎደሉት ይሞላል። አስቸኳይ ድጋፍና ሕክምና የሚያስፈልጋቸውንም ወደ ሕክምና ተቋማት የማጓጓዝ ስራ እየተሰራ ነው ብለዋል። በጣም የተጎሳቆሉ ስላሉ ለሚመለከተው አካል ክልልም ፌዴራልም ጋር ተገናኝተው አብዛኛው የመጣውን አሁን ከትላንት ማታ ጀምሮ አውሮፕላን ወይንም ሌላ ሄሊኮፕተሮችም ሊሆኑ ይችላሉ ወደ ፌዴራል ይወስዱና በጣም ስለተጎዱ ወለ የወባ ቤት አመመህ ታያለህ። በጣም ኔ ያስደነግጥ ቁስለኛ ታያለህ እና ይሄ ለሌላ በሽታዎችም እንዳይደረጉ ትምጣ የመጣውን ፈጥነን ቅብቅሎቹም በዚህ መልኩ ወደ ፌዴራል ለመላክ እየተሰራ ነው ያለው። የአሜሪካ ድምጽ ሬዲዮ በህወሀት ቁጥጥር ስር ነበሩ የተባሉትን እና ወደ ዋግምራ የገቡትን ገቡትን የሰራዊቱን አባላት አናግሮ ነበር። ሻለቃ ጋሻው ክንዴ ይባላል። እኔ ያው እግረኛ ሀያኛ ሀይኛ ክፍለ ጦር ሶስቲያ ብርጌድ ሶስቲያ ሻለቃ አክሱም ነበሩ ማክሰኞ ስድስት ሰዓት ተኩል ሌሊት ከኛ አረቃውን የሚቀመጡ አጉራ አካባቢ መቀሌ አካባቢ ነበሩ እነሱ ጋር ስልክ ስንደውል እነሱ እየተታኮሱ እንዳለ ነገሩን። እዛ ተኩሱ ምንድን ነው ስንላቸው የትግራይ ልዩ ኃይልነት ንሻ ትጥቅ ፍቱ እያሉ ነው እና እነሱ ጋር የተታኮሱ ነሉ ከስሰማኛ ደግሞ ለሌ ሰባት ሰዓት ተነስተ ያው የራሳችን ካምፕ ውስጥ ምሽጋለን ምሽጋችን ያ ያው ነጋ ሁኔታውን እያየ ነው ስንሄድ እስከ ሁለት ሰዓት አጋጣሚ ሆኖ ስልክ ይሰማ ነበር። ከሁለት ሰዓት በኋላ ግን ከግንኙነት ውጭ ነን፣ ከትርክም ውጭ ነን። ያለን አማራጭ እዛ ካምፕ ላይ ያለን ሰራዊት ብቻ ራሳችን መጠበቅ ካልሆነ ሌላ የሚደርስልን ወገን የለም የምናገኘው ወገን የለም። ከዛ እንግዲህ ከሀያ አራት ሰባት ሰዓት ከሌሊቱ ጀምሮ እስከ ሀያ ዘጠኝ አራት ሰዓት ከሀያ ሰባት ደቂቃ ድረስ ራሳችን ለመጠበቅ ነበር። ሽማግል ላይ ልካሉ ትርጥሱሱን እኛ ትስቅ መንግስት እንጂ ለግለሰብ አንሰጥም ድርድር ይላሉ። ቄሶችን መስቀላ ሲሉ ይልቃሉ። እኛ ደግሞ ያው ወገን እስከሚደርስልን ድረስ ንድሜ ለማራዘም ያው የተላኩ ሰዎች ጋር እየተነጋገርን ቆየን። በዕለት ሀያ ዘጠኝ ግን አራት ሰዓት ከሀያ ሰባት ደቂቃ ላይ ወደ እኛ ሞርተር ተወረወረብን ማለት ነው። ያው ባለ ሁኔታ እኛም ምሽጋችን ይዘን ሰራዊታችን አጠናቀቅ ብቻ ሁኔታው እየጨመረ እየጨመረ ሄደ እኛም እነሱ አይናችን ላይ እስከሚታዩ ድረስ አጠቆነ ዝማል መጨረሻ ወደ ካምባች ሲገቡ ያው እኛም አጣፌታ በመሰጠን ማለት በዛ ላይ ያው ጥይታችን እስከሚያልቅ ድረስ ተዋግተናል የሚዋጉበት ጥይት በማለቁ በህወሀት ወታደሮች መማረካቸውን አስታውሰው አሳዛኝ የሚሉትንም አጋጣሚ እንዲገልጸውታል በጣም አሳዛኝ ለኛም ስጻት የሆነብን እጅ ከሰጠ በኋላ የገደሏቸው ጓደኞቻችን ነው። እዛ ፊታችን ላይ የረሸኗቸው ማለት ነው። ባለሁበት ይህን ሻምበል አራት አባላትን ረሸኗቸዋል። እዛ ፊታችን ላይ ሁለት ደሞ ወስደዋል። የፌዴራል መንግስቱ በህወሀት ላይ ወታደራዊ እርምጃ መውሰዱን ተከትሎ በቁጥጥር ስር የነበሩት የሰራዊቱ አባላት እስረኛ ሆኖ ከቦታ ቦታ መጓጓዛቸውን ጠቁመዋል። ከተያዝን እስካሁንም ያው ስንሰቃይ ነበረ። በየቦታው የቀያየሩን፣ የኛ ሰራዊት ሲደርስባቸው አርቀው ያስቀምጡናል እንደ ሲያቆሙ ነበር። ዩኒቨርሲቲ ውስጥ ከዛ በሽሬ ያለው ወደ እነሱ ሲጠጋ እነሱና ተንቤና መጡን አብያዲ እዛ ኮሌጅ ስ አስቀመጡን። ኮሌጅም ተቀምጠን ደግሞ ሮኬት እኛ ተክለው የኛ ሰራዊት ወደዛ ሮኬቱ ለመምታት ሲል እኛ ጋር ከባድ መሳሪያ እንዲያሳርፍ ያልተደረገ ነገር የለም። አሁንም ደግሞ ስንመጣ በረሃ ነው እንግዲህ ቆሻሻው ስለ ይደፉን ማለት ነው። በከብት ጠባቂዎች አቅጣጫ አመላካችነት ከተከዜ በረሃ የሰባት ሰዓት ተኩል የባህርና የየብስ ጉዞ አድርገው ወደ ሰቆጣ መግባታቸውን የሰራዊቱ አባል ይናገራሉ። እንደ ሰራዊቱ አባል ገለጻ ከሶስት ቀናት በላይ ያለምን ምግብና ውሃ ለመቆየት ተገደዋል። ሀያ አንድ ዓመታት ከሰራዊቱ ጋር መቆየታቸውንና ትከሻቸው ላይ የመቁሰል ጉዳት እንደደረሰባቸው የሚናገሩት ሌላው የሰራዊቱ አባልም ተከታዩም ብለዋል። ሻምበል በጀነ በሀያ አራት ማክሰኞ ዕለት ከምሽቱ አምስት ሰዓት አካባቢ ነው በተኛንበት የሆነ ተኩስ ድምፅ ሰምተን በምንወጣበት ሰዓት ያው የኔ በር ላይም ተመድቦልኝ ነበር መሰል ሰው ሁለት ይህ ተኮሰብኝ እና በወቅቱ አልተመታውም ነበር እንደምንም ተሯሩቼ ወደ ግምጃቤት መሳሪያ ቤት ለመ ቢሮዎችና ጋዝ ሰራዊትን ለማውጣት ሞከር ዛቅም ዛቤት አካባቢም ተነጥሮ ተሰጥቷቸው ስለነበር እዛ ጋም ተኩት በረታ፣ እንደምንም አድርገን ከሰን ለመግባት ሞከር እዛ ግርግር ነው የተመታሉ። ራሳቸውን ከሳቱበት ሲነቁ የቆሰለ ትከሻቸውን ባልደረቦቻቸው እንዳሰሩላቸውና በዚያው ቅጽበት በህወሀት ሰራዊት መማረካቸውን እንዳወቁ ተናግረዋል። ሀያ ስድስት አካባቢ የተጎዱ አሉ ተብሎ ክሮ ሆስፒታል አስገቡ። ከዚ ክሮ ሆስፒታል የተወሰነ ስበተኛ አካባቢ ቆየው ሰው የኛ እያጠቃ ስለነበር ወደ ሽሬ አካባቢ ሲገቡ ባላንበሳና ወደ አዲግራትም እየተቃረቡ ስለነበር ቦታው ቅርብ ነው ብለው ወደ መቀሌ አሸሹ። ከመቀሌ ደግሞ አሁንም ከተወሰነ ጊዜ በኋላ ወደ አብይ አዲ የሚባል ቦታ ወስደው ደበቁ። ማለት ከብዙሃኑ ጋር ያው እያሳፈሩ በረሃ ላይ ሲጥሉ ነበርና በተከዜ ግድቡ ጫፍ ላይ በዛ ተቀላቅዬ ወደዛ ገባው። ዛም በኋላ ያው በግር በጣም ፈታኝ ጊዜ ነው። አይዟቸው ተባብለን እኔንም እየደገፉ ወደ ላይ ግማሹ ወደ ጎንደር አቅጣጫ ወጣ፣ ግማሹ ተከዜ ባህር ላይ ደረስ። እንደምንም ብለን ሰቆጣ ገብተናል። የሰራዊቱ አባላት በሰቆጣ ከተማ ለተደረገላቸው አቀባበል ምስጋናቸውን ገልጸዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ